ከነሐሴ ወር መጀመሪያ አካባቢ ጀምሮ በዓለም ዙሪያ የሚገኙ የአየር ትንበያ ባለሙያዎችና ድርጅቶች ኢሚን የተባለ የአየር ንብረት ለውጥ በመላ ምስራቅ አፍሪካ ያለው ሀገራትን ያጠቃል የሚል ትንቢት ሲናገሩ ቆይተዋል። ይህን ተከትሎ በታንዛኒያ ዳሬሰላም የኬንያን እና የኢትዮጵያን የአየር ንብረት ባለሙያዎች ጨምሮ የአስራ አንድ የምስራቅ አፍሪካ ሀገራት የአየር ንብረት ባለሙያዎች ተሰብስበው ነበር እና እነሱም ከፍተኛ መጠን ያለው ዝናብ ምስራቅ አፍሪካን እንደሚያጠቃ ተንብየዋል። የአሁኑ የሚኖረው የአየር ንብረት ለውጥ እንደ አውሮፓውያን አቆጣጠር ከአስራ ዘጠኝ ሃምሳ ጀምሮ ከተከሰቱት የበለጠ የከበደ ነው ብለዋል። ይህንን ተከትሎ የኬንያ ሜትሮሎጂም ለህዝቡ ከባድ ማስጠንቀቂያ እየሰጡ ይገኛሉ። ከወዲሁ ዝግጅት መደረግ አለበት የሚል ማስጠንቀቂያ ነው እየተደረገ ያለ እና የየሀገራቱን መንግስታት ምን ማድረግ እንዳለባቸው ማስጠንቀቂያ ሲሰጡ ቆይተዋል። ለምሳሌ ያህል የታንዛኒያ መንግስት በከፍተኛ ደረጃ የመንገዶች እና የመገናኛ መስመሮች ላይ ጥንቃቄ እንዲያደርግ ማስጠንቀቂያ ሰጥተዋል። የሩዋንዳ መንግስት በሩዋንዳ ከፍተኛ እርጥበታማ አዘል ውሃ ወለድ በሽታዎች ሊከሰቱ ስለሚችሉ ለዚሁ ከወዲሁ ሊዘጋጁ እንደሚገባ ተናግረዋል። ይሄ ከፍተኛ የአየር ሁኔታ የተባለው እንግዲህ ቤት በስንት ሳምንት ውስጥ ወይም በስንት ወራት ውስጥ ነው ይከሰታል የተባለው ከመስከረም ወር ጀምሮ እስከ ጥቅምት፣ ህዳር፣ እስከ ታህሳስ ድረስ ይከሰታል የተባለው፣ አንዳንዶቹ ሀገሮች ላይ እስከ ጥር ድረስ ይዘልቅ ይችላል። ይህ ኤሊኒዮ የተባለው የአየር ንብረት ለውጥ ክስተት የሚያስከትለው ተጽዕኖ ወይም ችግር ምንድን ነው? ባለሙያዎቹ እየተናገሩ ያሉት እጅግ በጣም ከባድ መጠን ያለው ዝናብ፣ ጎርፍ፣ እንዲሁም ውሃ ወለድ በሽታዎች ኮሌራና ውባ በሽታን የመሰሉት ይከሰታሉ ብለዋል። በርካታ መንገዶችና ሌሎች የመገናኛ መስመሮችን በጎርፍ ምክንያት ከጥቅም ውጭ ሊሆኑ እንደሚችሉ ተንብየዋል። እና በዚሁ ከፍተኛ የአየር ለውጥ ምክንያት በኬንያ የታየ ነገር አለ። እስካሁን የተከሰተ የለም። በእርግጥ ከመስከረም ወር ጀምሮ ግን ከፍተኛ መጠን ያለው ዝናብ ይከሰታል ብለው ስለሰጋ እስካአሁኑ በተለይ የተፋሰስ ቦታዎችን የማጽዳት እና መንገዶችን ነጻ የማድረግ ለጎርፍ መሄጃ እንቅስቃሴ እያደረጉ ይገኛሉ። ከፍተኛ ወባም በመላ ሀገሪቱ ሊከሰት ይችላል የሚል ስጋት ስላለ ከወዲሁ ማስጠንቀቂያዎችን ለህዝቡ ሰጥተዋል። እንደዚሁም ወባን ለመከላከል የሚያስችሉ መድኃኒቶች ና የአጎበሮችን እንበትናለን የሚል አስተያየት ነው። ስደት የሚሰማው ባለስልጣናቱ እና የሜትሮሎጂ ባለሙያዎች ይህንኑ ይከሰታል የተባለውን አደገኛ የአየር ለውጥ ተከትሎ በኬንያ የታየ ቅድመ ጥንቃቄ ሳለ በኬንያ በተለይ ደግሞ በናይሮቢ ከፍተኛ ጥንቃቄ እያደረጉ ይገኛሉ። የኬንያ ሜትሮሎጂ ዲፓርትመንት በእርግጥ የሀገሪቱ ህዝብ በዳሬ ሰላም የሚካሄደው ስብሰባ ውጤትን በትግስት የሚጠብቁ አሳስቧል። ነገር ግን እንደ አውሮፓውያን አቆጣጠር አስራ ዘጠኝ ዘጠና ሰባት የተከሰተው ከዛ የበለጠ መጠን ያለው የሚለው እንደሚከሰት ነው የተናገሩት። እንደ አውሮፓውያን አቆጣጠር ከአስራ ዘጠኝ ዘጠና ሰባት ከአስራ ዘጠኝ ዘጠና ስምንት ድረስ ከነበረው የበለጠ መጠን ያለው ኢሊኖ እንደሚከሰት እና ከፍተኛ አደጋ ሊያስከትል እንደሚችል ነው የተናገሩት። ከሁለት ወር በፊትም እንደዚው እጅግ በጣለው ከባድ ዝናብ ምክንያት በናይሮቢ እጅግ በጣም ተጠጋግተው እና ተጨናንቆ ይኖሩ የነበሩ ሰዎች አካባቢ ከአስር በላይ ሰዎች ይሞተዋል በዚህ የተፋሰስ ችግር ምክንያት እና ተመሳሳይ ችግር እንዳይከሰት ነው ማስጠንቀቂያ እየሰጠ ያሉ። ከኬንያ ናይሮቢ ፋሲል ግርማ፣ ለሰጠህን ቃለ ምልልስ አመሰግናለሁ። እኔም አመሰግናለሁ።